መዝሙረ ዳዊት ምዕራፍ አርባ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጒድጓድ ከረግረግም ጭቃ ወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና ባፌ ጨመረ። ብዙዎች ያያሉ፣ ይፈሩማል እግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግኸው ታምራት ብዙ ነው፣ አሳብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መሥዋዕትንና ቁርባንን አልወደድህም፣ ሥጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኀጢአት የሚቀርበውን መሥዋዕት አልሻህም። በዚያን ጊዜ አልሁ፣ እነሆ መጣሁ፤ ስለ እኔ በመጽሐፍ ራስ ተጽፎአል። አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራለሁ፤ እነሆ ከንፈሮቼን አልከለክልም። አቤቱ አንተ ጽድቄን ታውቃለህ። እውነትህንም በልቤ ውስጥ አልሰወርሁም፤ ማዳንህንም ተናገርሁ። ምሕረትንና እውነትህን ከታላቅ ጉባኤ አልሰወርሁም። አቤቱ አንተ ምሕረትህን ከእኔ አታርቅ። ቸርነትህና እውነትህ ዘውትር ይጠብቁኝ። ቍጥር የሌላት ክፋት አግኝታኛለችና ኃጢአቶቼ ያዙኝ፣ ማየትም ተስኖኛል። ከራሴ ጠጉር ይልቅ በዙ፣ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ። አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋት የሚወዱ ይፈሩ በአንድነትም ይጐስቁሉ። በእኔ ላይ ክፋትን ሊያደርጉ የሚወዱ ወደ ኋላቸው ይመለሱ ይጐስቁሉም። እሰይ እሰይ የሚሉኝ እፍረታቸውን ወዲያው ይክፈሉ። አቤቱ የሚፈልጉህ ሁሉ በአንተ ደስ ይበላቸው ሐሴትም ያድርጉ። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘጊ።